የተወካዮች ምክር ቤት ምርጫን በተመለከተ የተቀመጡ ሶስት አንቀጾች ላይ የህገ መንግስት ትርጓሜ እንዲሰጥ የቀረበውን የውሳኔ ሐሳብ በዛሬው ዕለት አጽድገዋል። ለመሆኑ ህገ መንግስታዊ ትርጓሜ ምን ማለት ነው? ከተዛማጅ ጉዳዮች ጋር እንዲያብራሩልን የህገ መንግሥታዊ ህግ አጥኚ ወደሆኑት አቶ እንዳልካቸው ገረመው ስልክ መጥተናል። በህገ መንግሥት ውስጥ የሚቀመጡ የስልጣን ክፍፍል ሊሆን ይችላል የዜጎች መብትና ነፃነቶች ሊሆን ይችላሉ። የህገ መንግስታዊ ውሳኔ አሰጣጦች ሂደቶች፣ የህግ አወጣጥ ሊሆን ይችላል። ህገ መንግስታዊ ማሻሻያ የሚደረግበት መንገድ ሊሆን ይችላል። ሁሉም አይነት ጉዳዮችን ህገ መንግስቱ በመሪ ደረጃ የሚያስቀምጣቸው ይጠበቁ ብሎ የሚያስቀምጣቸውን ነገሮች በህገ መንግስቱ መሰረት ነው ወይ የተከናወኑ የሚለውን አብራርቶ ውሳኔ የሚሰጥ ነገር ህገ መንግስታዊ ትርጓሜ ብለን እንጠራዋለን። የህገ መንግስት ትርጉም ይህንን የመጨረሻውን ቃል ማን ነው የሚሰጠው ያለን እንደሆነ ያለን አሰራሮች ብዙ አይነት አሰራሮች አሉ። አሁን አሜሪካ የምትከተልበት አሰራር እና ጀርመን ተጀምሮ ጀርመን ኦስትሪያ ተጀምሮ አሁን ብዙ ሀገሮች የሚከተሉበት ሴንትራላይዝድ ኮንስቲቱሽናል ኮርት የሚባል አለ። የአሜሪካው ደግሞ በሱፕሪም ኮርት የሚሰጥ ነው። ወደ እኛ ሀገር ስንመጣ እኛ ሀገር የተከተለው አፕሮች ከሁለቱ ውጭ የሆነ በፌዴሬሽን ምክር ቤት የሚባልን አካል ነው ልክ ከዚህ ሀገር ሴኔት የምንለውን ወይም ሁለተኛው ምክር ቤት ብለን የምንጠራው የህገ መንግስት ትርጉም የመስጠት የመጨረሻ ኃላፊነትን እንዲይዝ የተደረገው በእኛ ሀገር ህገ መንግስት፣ ህገ መንግስታዊ ትርጓሚ እንዲሰጥ ስልጣን የተሰጠው የፌዴሬሽን ምክር ቤት መሆኑን ቀድመው ጠቅሰዋል። ትርጓሚዎችን የሚሰጥበት መርሆች ይታወቃሉ ወይ? ጥሩ፣ በጣም ጥሩ ጥያቄ ነው። የህገ መንግስት ጥያቄ የሚያስፈልጋቸው ጉዳዮች ሲነሱ በሁለት አይነት መንገድ ነው የሚያስቀምጠው የእኛ ሀገር ህገ መንግስት። አንደኛው አንቀጽ ሰማንያ ሶስት እና ሰማንያ አራት ላይ እንደተቀመጠው በህገ መንግስት አጣሪ ጉባኤ በኩል የሚያልፉ አሉ ሙያዊ የሆኑ ትንታኔዎችን አክሎበት ምክር ሀሳብ ያስተላልፍለታል ማለት ነው። አንድም በቀጥታ ወደ እሱ ጥያቄዎች ቀርበውለት የሚያይ ሲሆን፣ ሁለተኛም ለፌዴሬሽን ምክር ቤት በቀጥታ የተላኩ ሌሎች ጉዳዮች ደግሞ ሲኖሩ ፌዴሬሽን ምክር ቤት ለሱ ልኮለት እስቲ አጣር ተመልስልኝ የሚለውን አይቶ ያቀርብለታል ማለት ነው። ይህ እንግዲህ ቀነ ገደቦች አሉት የሚሰራበት በተግባር እነዚህ ይጠበቃሉ አይጠበቁም የሚለው እንደተጠበቀው ነው። ህገ መንግስት ውስጥ ዝርዝር የአሰራር ስነስርዓቱን በተመለከተ ግልጽ የሆኑ ነገሮች ባለመቀመጣቸው በተለይም ቅድም እንዳልካቸው ፌዴሬሽን ምክር ቤትም ሆነ የህገ መንግስት አጣሪው ጉባኤ በተግባር ኬዞችን በሚያይባት ጊዜ ምን ምን ነገሮች ማየት አለበት የሚለውን ዝም ብሎ ነው የሚያልፈው። ዝም የሚልበት ግን ምክንያት ምንድን ነው? በህገ መንግስቱ አንቀጽ ለፌዴሬሽን ምክር ቤት ዝርዝር ነገሮችን ስልጣንና ተግባሩን ሲያስቀምጥ ምን ይላል? አንደኛ የራሱን የአሰራር ስነስርዓት ደንብ የውስጥ የአሰራር ስነስርዓት ደንቡን የማውጣት ሙሉ ስልጣን ይሰጠዋል። ሁለተኛ ይህንን የኮንስቲቱሽናል ካውንስሎፍ ኢንኳሪ የማደራጀት ሙሉ ስልጣን ተሰጥቶታል። ስለዚህ ይሄ የፌዴሬሽን ምክር ቤት ሌሎቹን ስራዎች የብቻ ስራ ስላልሆነ ስራው ማለት ነው ለሚሰራበት አግባብ ተሰጠውን ስልጣን የሚተገብርበትን የአሰራር ስነስርዓት ሲያወጣ አንዱ ይህን በተመለከተ ህገ መንግስታዊ ትርጓሜ በምን መንገድ መተርጎም አለበት? ምን አይነት አካሄድ መውሰድ አለብን? ምናምን የሚሉትን ከሌሎች ሀገሮችም ልምድ በመነሳት ሊከተል ሊተክል እንደሚችል የሚያመላክት ነው። ይሁን እንጂ በተግባር 1993 ላይ አዋጅ ቁጥር ሁለት ሃምሳ አንድ ሲወጣ የፌዴሬሽን ምክር ቤትን ስልጣንና ተግባር በድጋሚ ምንድ ለማጠናከርና ለመዘርዘር ተብሎ የወጣ ሰፊ አዋጅ አለ። በዛ ወቅት ተመሳሳይ የሆነ አዋጅ ቁጥር ሁለት ሀምሳ የህገ መንግስት አጣሪ ጉባኤንም እንዲሁ ለመደንገግ ዝርዝር ጉዳዮችን ይዞ ይወጣል። ምንም እንኳን እሱ ተሻሽሎ ወጥቷል። የህገ መንግስት አጣሪ ጉባኤ በይዘት በይዘት እነዚህ ጉዳዮች ውስጥ ገብተን ስናያቸው ኢትዮጵያ ውስጥ የህገ መንግስት ትርጉም ሊከተል የህገ መንግስት ትርጉም የሚስተናገድበትን አግባብ በተመለከተ ገዢ ህግ የምንላቸው እነዚህ ሁለት ህጎች ናቸው ማለት ነው። አዋጆች ናቸው። በፌዴሬሽን ምክር ቤት ትርጓሜ አለስማማም የሚል ወገን ቢኖር ቅሬታውን የሚያቀርብበት እውቅ ሂደት አለ ወይ? ፌዴሬሽን ምክር ቤት የሚሰጠው ትርጓሜስ ገዢነት ኃይሉ ምን ያክል ነው? በህገ መንግስቱም ውስጥ ከህገ መንግስቱም ውጭ እንደ ወዳበረ ልምድ ካላቸው የፌዴራል ሀገሮችም ተነስተን አንድ ህገ መንግስት ቅድም መግቢያ ላይ እንደጠቀስ ነው፣ ህገ መንግስት ውሳኔ የሚሰጥ አካል የትርጉም ውሳኔ የሚሰጥ አካል ባይንዲንግ ነው፣ ሁሉንም የሚገዛ ነው፣ ገዢ ነው። ማንም አካል በዚህ አልስማማም ብሎ ሊያፈነግጥ የማይችልበት ነው። ህገ መንግስት የምንለው ነገር እየዳበረ የሚሄደው ህገ መንግስታዊ ፍርድ ቤቶች ወይም መደበኛ ፍርድ ቤቶች ህገ መንግስት የመተርጎም ስልጣን የተሰጣቸው የሚሰጡትን ውሳኔ አክብረ እየተገበርክ ስትሄድ ነው ዲሞክራሲ ባህልም የሚያድገው ህገ መንግስታዊነትም እንዲሁ እየጨመረ የሚሄደው ዜጎች በህገ መንግስት ላይ ያላቸው መተማመን፣ የራስ አድርጎ ማሰብ ሎያልቲ፣ እንደ ሰልፍ ቢሎንጊንግነስ እየጨመረ የሚሄደው ሌሎች አካሎች ምንም ምንም በውጤቱ ባስማሙም እንኳን ህገ መንግስታዊ ፍርድ ቤቶች ህገ መንግስት ተርጉሞ የሚሰጡት ውሳኔዎች አክብረው ሲተገብሩት ነው። ይሄ ደግሞ አሁን ካየናቸው ልምዶች እንዳልኩ ለምሳሌ የአሜሪካን ህገ መንግስት እኮ ፍርድ ቤት የመጨረሻውን ውሳኔ ኮንግረስን ህግ ውድቅ አድርጎ የመወሰን ወይንም የፕሬዝዳንቱ ውሳኔ ውድቅ አድርጎ የመወሰን መብት አለው። ይሄ ቬቶ ፓወሩን የማስከልከልም ሆነ መብት አለው ብሎ አላስቀመጠም ህገ መንግስታቸው። ፍርድ ቤት ነው ራሱ ቀምቶ የወሰደው ይህን ስልጣን። ቀምቶ ሲወስደው ማን አለ ከኔ ውጪ ሌላ ህገ መንግስቱን ጋርዲያን ሊሆን የሚችል ሊተረጉም የሚችል ይህ በተለምዶ የማርበሪ ቨርሰስ ማዲሰን ኬዝ ብለን የምንጠራው አስራ ስምንት ዜሮ አራት ላይ የተወሰነ ልማዳቸው ነው እስከዛሬ የሚያኖራቸው ብዙ ጊዜ ህገ መንግስታዊ ዝምታ ሲኖር እንደውም ፍርድ ቤቶች የሚጫወቱት ሚና ፍርድ ቤት የሚከተሉ ሀገሮች ላይ ማለት ነው ከፍተኛ ነው ያ ምንድን ነው የሚያሳየው ከዚህ አካል የሚወጡ ማንኛውም አይነት ውሳኔዎች ሌሎች የፖለቲካል ኦርጋንስ የምንላቸው ይህንን የማክበር ትልቅ ግዴታ አለባቸው በዚህ መልኩ ነው ማት ክመት እያደገና እያበበ ሊሄድ የሚችለው ስለዚህ በእኛም ሀገር አሁን ቅድም በጠቀስኩላ አዋጅ ላይ በግልጽ ተቀምጧል። ከዚህም ባለፈው ህገ መንግስታዊ ድንጋጌዎችን ብንፈትሻቸው አንቀጽ ዘጠኝ እኮ ህገ መንግስቱ የበላይ ህግ ነው ብሎ ሲያስቀምጥ፣ ማንኛውም አይነት ውሳኔ፣ ማንኛውም አይነት አሰራር፣ ልማድ፣ ህግ ህገ መንግስቱን የሚጋጭ ከሆነ ተፈጻሚነት አይኖረም የሚለው ለቃል ያህል አይደለም። የመጨረሻ ይንን ሊጠብቅና ሊያስጠብቅ የሚችለው አካል ብሎ የለየው ደግሞ ህገ መንግስታዊ ትርጉም ሰጪው አካል ነው። ስለዚህ አሪ እየነገረን ያለው ምንድን ነው? አቀዘጠኝ በፌዴሬሽን ምክር ቤት የአካል የሚሰጠው ውሳኔ የማክበር ግዴታ ይጥላል ማለት ነው። በጣም አመሰግናለሁ። አቶ እንዳልካቸው ገረመው የህገ መንግስታዊ ህግ አጥኚ እና የህግ ባለሙያ፣ አመሰግናለሁ ነ ማልካም